ከማህበረሰብ ለማህበረሰብ። አቶ ካሳ አሁን በቅድሚያ ለተሰጠኝ እድል በጣም አመሰግናለሁ። በመቀጠል በራሴ እና ካምቤራ በሚገኘው የኢትዮጵያ ኤምባሲ እንዲሁም የስራ ባልደረቦቼ ስም በመላው አውስትራሊያ ለምትኖሩ ኢትዮጵያና ትውልድ ኢትዮጵያን እንኳን ለሁለት ሺ አስራ ስምንት አዲሱ አመት በሰላም አደረሳችሁ ማለት እፈልጋለሁ። አዲሱን አመት የምናከብረው የኢትዮጵያ ማንሰራራት እውን የሆነበት ጊዜ መሆኑን እያስታወስን ነው። በሁሉም ዘርፎች የኢትዮጵያ እድገትና ብልጽግና የበለጠ የምናጠናበት አመት ነው። ዘንድሮ በርካታ ፈተናዎችን በጽናት ተሻግረን የታላቁ ህዳሴ ግድብ የምናስመርቅበት አመት እንደሆነ የሚታወቅ ነው። ከአድዋ ጀምሮ እስከ ታላቁ ህዳሴ ግድብ ድረስ የኢትዮጵያ ታላላቅ ድሎች የጋራ ጥረት፣ የመስዋዕትነትና የጋራ ራዕይ ውጤቶች ናቸው። የአንድነታችንን የህያው ምስክር መሆናቸውን ያስታውሱናል። ለዚህ እውነት አውስትራሊያ እና በመላው ዓለም የምትኖሩ ኢትዮጵያ እና ትውልድ ኢትዮጵያውያን ታሪኮቻችሁ ይመሰክራል። ለኢትዮጵያ ያላችሁ ፍቅር በሀገራችን የልማት ሂደት ውስጥ በኢንቨስትመንት፣ በንግድ፣ በማህበረሰብ ድጋፍ በቦንድ ግዢ ተሳትፎ ጥረት ከተለያዩ ቋንቋዎች እስከ ተለያዩ ምግቦች፣ አልባሳት፣ ዜማዎች፣ ወጎች፣ በባህል፣ በሃይማኖት፣ በማንነት እና በታሪክ የተዋብን ህዝቦች ባለቤት መሆናችንን በተለያዩ መድረኮች በማስተዋወቅ የምታደርጉትን ስራዎቻችሁን እውነትም የህዝባችሁ ወኪልና አምባሳደሮች መሆናችሁን ያረጋግጣል። የኢትዮጵያ ውብና ማራኪ ሴቶች በአውስትራሊያ በእናንተ ተግባርና እሴቶች ይነገራሉ። ለዚህ ው ሀገር ህብረ ብሔራዊነት፣ ህብረ ባህላዊነት ያላቸው አስተዋጽኦ ከፍ ያለ ነው። በማህበራዊ አገልግሎትም በጤና፣ በትምህርት፣ በምርምር፣ በሳይንስ እና ቴክኖሎጂ በሌሎችም መስኮች ለአውስትራሊያ አውስትራሊያ የምታበረከቱት ድርሻ የሚበረታታ ነው። አንድነታችሁ እየጠነከረ ተስፋችሁ እየበዛ ሲሄድ በአውስትራሊያ ህዝብና መንግስት የመደመጥ ተጽዕኖ የመፍጠር ሁኔታም እየጨመረ መሄዱ ግልጽ ነው። በመሆኑም አዲሱን አመት ስናከብር የአንድነት መንፈስን በማጠናከር በልዩነታ የምትኮራ በአንድነቷ የጠነከረች ኢትዮጵያ ለትውልድ ለማስተላለፍ የጀመራችሁትን መልካም ስራዎች አጠናክራችሁ የምትቀጥሉበት ዓመት እንዲሆንላችሁ እመኛለሁ። በዚህ አጋጣሚ በዓሉን በግልና በጋራ ስታከብሩ ለኢትዮጵያ እና አውስትራሊያ ሁለትዮሽ የንግድ ግንኙነት፣ ኢንቨስትመንት፣ የቱሪዝም ፍሰት እድገት በምንችለው አቅም እንድንረባረቅ በቀጣይነትም የሀገራዊ ምክክር መድረኮች ላይ በንቃት እንድንሳተፍ ጥሪ አቀርባለሁ። የኢትዮጵያ ኤምባሲ በሀገራዊ እና ዳያስፖራዊ ቀዳሚ ጉዳዮች ላይ ያለን አጋርነት ለማጠናከር ሁሉም ኢትዮጵያዊና ትውልድ ኢትዮጵያን ጋር ተቀራርቦ ለመስራት የምንሰጣቸውን አገልግሎቶችም ደግሞ ተደራሽነታቸውን ለማስፋት ለሀገራችን እና ለህዝባችን ሰላም፣ አንድነት እንዲሁም ዘላቂ ልማት እና ብልጽግና የሚበጁ ማናቸውን ድጋፎች ለማሳለጥ ቁርጠኛ መሆናችንን ለመግለጽ እወዳለሁ። በመጨረሻም አዲሱ ዓመት በሀገራችን እድገት፣ ሰላም እና ብልጽግና አውንታዊ አስተዋጽኦ የምናደርግበት ዘመን እንዲሆንልን እየተመኘሁ በድጋሚ አዲሱ ዓመት የሰላም የጤና፣ የተስፋ፣ የብልጽግና እንዲያደርግልን ምኞቴን ለመግለጽ እወዳለሁ። አመሰግናለሁ።